You're with SBS Radio. Find more great stories in your language at SBS.com.au. Hagarina report. You can't get a lot of energy. i ጥር ሀያ ስድስት ቀን እንደሚመረቅ የኢትዮጵያ ኤሌክትሪክ ሀይል አስታወቀ ይህ በአራት መቶ ሀምሳ አንድ ሚሊዮን ዶላር የተገነባው ግድብ ሁለት መቶ አምሳ አራት ሜጋዋት ሀይል ማመንጨት ይችላል ተብሏል ግድቡ በገናሌ ወንዝ ላይ የተገነባ ሲሆን አካባቢው በዓመት ሁለት ጊዜያት ዝናብ የሚያገኝ በመሆኑ የውሃ እጥረት ሊያጋጥም እንደማይችል ተነግሯል ግድቡ ሶስት ተርባይኖች ያሉት ሆኖ አንድ መቶ አስር ሜትር ቁመትና አራት መቶ ሀያ ስድስት ሜትር ርዝመት አለው ለውሃ ማስተላለፊያ የሚረዳ ከግድቡ ጋር የተገናኘ አስራ ሁለት ነጥብ አራት ኪሎ ሜትር የውሃ ማስገቢያ ዋሻ ተቆፍሮ ቁፋሮ ተከናውኖለት የተፈጸመ መሆኑንም መስሪያ ቤቱ አስታውቋል። ግድቡን የገነባው ሲጂጂሲ የተሰኘው የቻይና ኩባንያ ሲሆን ከአዲስ አበባ በስድስት መቶ ሰላሳ ኪሎ ሜትር ርቀት ላይ ይገኛል። ግንባታው ከዘጠኝ ዓመታት በፊት በሁለት ሺ ሶስት ዓመተ ምህረት የተጀመረ ሲሆን ይጠናቀቃል የተባለውን በስድስት ዓመት ውስጥ ነበር ሆኖም ከካሳ ክፍያ ጋር እና አስራ ሁለት ነጥብ አራት ኪሎ ሜትር ከሚረዝመው የውሃ ማስገቢያ ዋሻ ቁፋሮ ጋር በተያያዘ መዘግየቱን ኮንትራክተሩ ገልጿል። ከጠየቀው አራት መቶ ሀምሳ አንድ ሚሊዮን ዶላር ውስጥ አርባ በመቶውን የኢትዮጵያ መንግስት የሸፈነ ሲሆን ስልሳ በመቶ የተሸፈነው ደግሞ ከቻይና ኤግዚም ባንክ በተገኘ ብድር መሆኑ ተገልጸዋል። የለውጡ አመራር በጀግንነት ያሳለፈው ቆራጥ ውሳኔ የታላቁን የህዳሴ ግድብ ከውድቀት ማዳን እንደተቻለ ጠቅላይ ሚኒስትር ዶክተር አብይ አህመድ ቅዳሜ ጥር ሀያ ሶስት ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት ጉባ ተገኝተው የግድቡ ግንባታ ሂደት በተመለከቱበት ወቅት መናገራቸውን መንግስታዊ የዜና አገልግሎት ምሽት ላይ አስታወቀ። ጠቅላይ ሚኒስትሩ በዚህ ወቅት ከዚህ በፊት በነበረው የአመራር ከፍተኛና የቅንጅታዊ አሰራር ጉድለት ምክንያት ፕሮጀክቱ በሚያስደነግጥ ሁኔታ አክሳሪ እንዲሆን ተደርጎ መመራቱን ገልጸዋል። በማከልም ጠቅላይ ሚኒስትሩ ከታላቁ የህዳሴ ግድብ ተነስቶ በሁለታ በመድረስ ከሁለት ዓመት በፊት ሙሉ በሙሉ የተጠናቀቀውን ከፍተኛ የኤሌክትሪክ ማስተላለፊያ መስመር ያለበትን የጥራት ችግር ስንመለከት፣ ብዙ መቶ ኪሎ ሜትሮች የሚረዝም መንገድ ገንብቶ አንድ መኪና ማስተናገድ ከማይችል ጋር አንጻት ነው ታል። በጉብኝታቸው ወቅት ጠቅላይ ሚኒስትሩ የግድቡ ፕሮጀክት በመዘጌቱ ሳቢያ ኢትዮጵያም በየአመቱ አንድ ቢሊዮን ዶላር እያጣች መሆኑን ገልጸዋል። የለውጥ አመራሩ በወሰደው ቆራት እርምጃ የተፈጠረውን ችግር በመቅረብ የኢትዮጵያውያንን ተስፋ እውን ለማድረግ መቃረባቸውን አውስተዋል። ይህ ሊሳካ የቻለውም አንደኛ የግድቡን ኤሌክትሮ ሜካኒካል ፕሮጀክት ስራ ወስዶ ከነበረው ሜቴክ ጋር ጉሉም በማቋረጥ ሁለተኛ የኢትዮጵያ ኤሌክትሪክ ኃይል ማኔጅመንትንና ና ቦርድን በመቀየር፣ ሶስተኛ ኮንትራቶችን ለአዳዲስ ኩባንያዎች መስጠት ግድጉ ከነበረበት ስጋት ተላቆ በአሁኑ ጊዜ በደረሰበት ደረጃ ላይ ለማድረስ እንደተቻለ ዶክተር አብይ በስፍራው ለነበሩ ለመንግስታዊ የዜና አገልግሎት ጋዜጠኞች ተናግረዋል። ይህ ፕሮጀክት ትውልድ የተጀመረን ፕሮጀክት የማስቀጠል ስህተትን የማረምና የማስተካከል አቅም እንዳለው ማሳያ መሆኑንም በወቅቱ ጠቅላይ ሚኒስትሩ ገልጸው ስም ሳይጠሩ ጥናቱና ዲዛይኑ የተከናወነው በግርማዊ ቀዳማዊ ኃይለሥላሴ ዘመነ መንግስት መሆኑን በመጥቀስ ሟቹ ጠቅላይ ሚኒስትር መለስ ዜናዊ በድፍረት ፕሮጀክቱን ማስጀመራቸውን አስታውሰው ይህ ፕሮጀክት የትውልድ ክብብሎች መሆኑንም በማጣቀስ ተናግረዋል። የግድቡ ስራ አስኪያጅ ኢንጂነር ክብሌ ሆሮ በበኩላቸው በአሁኑ ወቅት የግድቡ ብረታ ብረት ኤሌክትሮ ሜካኒካል እና ሲቪል ስራው በተቀናጀ መልኩ መሰራት አፈጻጸሙ ሰባ አንድ በመቶ መድረሱን ገልጸዋል። በሀያ አስራ ሶስት ሁለት ተርባይኖች ሀይል እንደሚያመርቱና ፕሮጀክቱ በሁለት ሺ አስራ አምስት እንደሚጠናቀቅ ኢንጂነር ክፍሌ በዚሁ ጊዜ በአጽንኦት ገልጸዋል። በተያያዘ ዜና በአሜሪካን ሀገር በዋሽንግተን ዲሲ በኢትዮጵያ ሱዳንና ግብጽ መካከል ይካሄድ የነበረው ውይይት ሲጠናቀቅ ኢትዮጵያ በመጪው ሐምሌ ወር የውሃ ሙሊት እንደምትጀምር ከስምምነት መደረሱን ኢትዮጵያውያን ተደራዳሪዎች ገልጸዋል። በሶስትዮሽ የሚደረገው ድርድር ገና በድርቅ ጊዜ ስለሚደረገው እና ስለ ውሃ አለቃቀቅ የተደረሰው ስምምነት በሕግ እንዲቋጭ የቴክኒክ ኮሚቴው እንዲያጠናው ከስምምነት መደረሱን ተናግረዋል። በዚሁ ላይ ለመምከር በመጪው የካቲት ሶስቱ ወገኖች እንደገና እንደሚገናኙ ቀጠሮ መያዛቸውም ተገልጿዋል። የህዝብ ተወካዮች ምክር ቤት ልዩ ኮሚቴ በማቋቋም በአንድ መቶ ዘጠና የፌዴራል ተቋማት አለአግባብ የተከፈለ ሁለት ነጥብ አንድ ቢሊዮን ብር ለማስመለስ የተደረገው ጥረት እንዳልተሳካ የፌዴራል ዋና ኦዲተር መስሪያ ቤት መግለጹን መንግስታዊ የዜና ወኪል አስታወቀ። ዋና ኦዲተር መስሪያ ቤት ገለጻ መሰረት ክፍያው አላግባብ የተፈጸመው ከሁለት ሺ ሁለት እስከ ሁለት ሺ ዘጠኝ ዓመተ ምህረት ባሉት ሰባት የበጀት አመታት ውስጥ መሆኑም ተገልጿል። እነዚህ ጉድለቶች በየአመቱ እንዲስተካከሉ በፌዴራል ዋና ኦዲተር መስሪያ ቤት ቢገለጽም እስካሁን ሳይጠናቀቁ እየተንከባለሉ መሆናቸውም ተገልጿል። አሁን ጉዳዩ ወደ ፍርድ ቤት እንደሚመራ ከዋና ኦዲተር መስሪያ ቤት ያገኘነው ዜና ያመለክታል። ሰሞኑን በጎንደር ሰቆጣና የተለያዩ የአማራ ከተሞች ታግተው ባሉት የደምቢ ዶሎ ዩኒቨርሲቲ ተማሪዎች እንዲለቀቁ መንግስትም ትኩረት እንዲያደርግ የሚጠይቅ ሰላማዊ ሰልፍ መደረጉን የደረሰን ዜና አመለከተ። በሌላም በኩል መንግስት የታገቱ ተማሪዎችን ለማስለቀቅ በጥንቃቄ እየሰራሁ ነው በማለት ደጋግሞ እየገለጸ ይገኛል በአዲስ አበባ ከተማ ቅዳሜ ጥር ሀያ ሶስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት የእገታ ድርጅቱን የሚያወቅ ሰልፍ እንደሚደረግ በስፋት ቢነገርም ሰልፉ በአዲስ አበባ ከተማ እንዳልተካሄደ ማረጋገጥ ተችሏል። ኢትዮጵያን ጨምሮ በምስራቅ አፍሪካ የተከሰተውን የአንበጣ መንጋ ለመከላከል እስከ መቶ ሚሊዮን ዶላር እንደሚያስፈልግ የዓለም ጤና ድርጅት አስታወቀ። በኢትዮጵያ፣ ኬንያ እና ሶማሊያ በይበልጥ እንደ ተስፋፋ የሚታወቀው የአንበጣ መንጊያ ባለፈው ሰኔ ወር ከተከሰተው የአንበጣ መንጊያ በብዙ እጥፍ ጨምሮ እንደገና መከሰቱን ተገልጿል። ይህ ወደ ግማሽ ሚሊዮን የሚጠጋ የአንበጣ መንጋ በየቀኑ የሁለት ሺህ አምስት መቶ ሰዎችን የዕለት ጉርስ እንደሚያጠፋ ተገልጿል። በኢትዮጵያ በተለይ በሲዳማ ተከስቶ የነበረው አንበጣ መንጋ ከፍ ያለ ወረራን ማካሄዱ ተጠቅሶ የደረሰውም ጥፋት ከፍተኛ መሆኑን የእርሻ ሚኒስቴር ገልጿል። በሲዳማ የተከሰተው የአንበጣ መንጋ በአመዛኙ ሰብል በመሰብሰቡ ሊያደርስ ከሚችለው ጉዳት መትረፍ ቢቻልም እንደዚህ ዓመት ተደጋጋሚ የአንበጣ መንጋ ከቅርብ ዓመታት ወዲህ ተከስቶ እንደማያውቅ የእርሻ ሚኒስቴር ጨምሮ ገልጿል። በእርሻ ሚኒስቴር ገለጻ መሰረት የአንበጣው መንጋ ሊደጋገም የቻለው በየመንና ሱማሌ ባለው የጸጥታ መደፍረት ሳቢያ አንበጣው ተሰብስቦ ለመፈልፈል ሲዘጋጅ አስፈላጊውን እርምጃ የምስራቅ አፍሪካ አንበጣ መከላከያ ድርጅት ለመውሰድ ባለመቻሉ ነው ብለዋል። ለኢትዮጵያ ወቅራዊ የአንበጣ መከላከያ እና ለሌሎች ችግሮች ከአሜሪካ ተራዶ ድርጅቶች ዩኤስኤድ ወደ ሰማንያ ሚሊዮን ዶላር የተጠጋ እርዳታ እንደተገኘ መንግስታዊ የዜና አገልግሎት አስታውቋል። ይኸው የአንበጣ መንጊያ በሰበታ አካባቢ ባለፈው ሐሙስና አርብ ተከስቶ ስለነበር ህዝቡ በባህላዊ መንገድ አንድ ላይ ሆኖ ከማባረሩ በተጨማሪ እግዚኦታም አድርጎ ነበር። በዚሁ ጊዜ ቄሱ አንበሳ እንኳን ዘር ሳይለኝ ሁሉን ነው የሚያጠቃው፣ እኛ የሰው ልጆች ግን ዘር ለይተን እንጎዳዳለን። እግዚአብሔር ይህን አይወደውም። ሁላችንም በአንድ ላይ መቆም ይኖርብናል ብለው የተናገሩት በአካባቢው ሁለት ህዝብ ዘንድ በስፋት እየተነገረ ይገኛል። የኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል